የኢትዮጵያ የሰብአዊ መብት ኮሚሽን ባወጣው ሪፖርቱ በአባባሽነትና በአመፅ ጠሪነት የጠቀሳቸው የፖለቲካ ድርጅቶች እና የሚዲያ ተቋማት መሪዎች በሰጡት አስተያየት ኮሚሽኑ የገለልተኝነት ጥያቄ የሚነሳበት በመሆኑ ሪፖርቱ ተአማኒነት የለውም እያሉ ነው። ያነጋገረቻቸው ጽዮን ግርማናት በተከታዩ ሪፖርት ይዛዋለች። ኮሚሽኑ በዛሬ ዕለት ለሕዝብ ተወካዮች ምክር ቤት ባቀረበው የምርመራ ሪፖርቱ በአማራ በኦሮሚያና በደቡብ ክልል ተከስቶ ለነበረው ችግር መነሻው የመልካም አስተዳደር፣ የኦሮሚያ ክልል በአዲስ አበባ ማግኘት ያለበትን ጥቅም ሕገ መንግስቱ በሚደነገገው መሰረት ተግባራዊ ያለመደረጉና የአዲስ አበባ ማስተር ፕላን ዋነኛ ናቸው ካለ በኋላ እንደ ኦሮሞ ነጻ አውጪ ግንባር ኦነግ፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሚያ ሚዲያ ኔትወርክ ኦኤምኤን አባባሽና የአመፅ ጥሪ ቀስቃሽ ነበሩ። በዚህም የሃይማኖት እኩልነት እንደዋል የሰዎችን በህይወት የመኖር መብት ጥሰዋል ብሏቸዋል። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተካሄደው የህዝብ አመፅ አይደለም፣ የተካሄደው የህዝብ የመብት ጥያቄ ነው ብለው ይጀምራሉ መጀመሪያም ቢሆን ህዝብ መብቱን በሚጠይቅበት ጊዜ የታዘዘው የታጠቀ ኃይል ነው። ነገሩን ሁሉ ያበላሸው እዚህ ላይ ነው። የአስተዳደር ብልሹነት፣ ሙስና፣ የመሬት ቅሚያ በየቦታው ህገ መንግስቱን በትክክል ያለመጠበቅ፣ ህገ መንግስቱን ተግባራዊ ያለማድረግ፣ የሰብአዊ መብት ጥሰት፣ እነዚህ ሁሉ ህዝብ እንዲነሳሳ ያደረገው ይሄ ነው። ዳር ብሉም ኦልሬዲ መንግስት ቀደም ብሎ ይህንን ሙሉ በሙሉ ተቀብሎታል። ከዛ በኋላ ለተነሳው እነሱ እንደ እንደ ሽፋን ያቀረቡት እንጂ ይሄ የኢትዮጵያ ሰብአዊ መብት ጉባኤ ራሱ የህወሓት አባል ነው። ራሱ መስካሪ ራሱ ፈራጅ ነው። ያዥውም ቀጪውም መርማሪውም ሁሉንም ነገር ያደረገው እሱ ነው፣ መንግስት ነው። ስለዚህ ይሄ ትክክለኛ ሪፖርት ነው ብለን አንቀበለውም። ወገናዊነት ያለበት ሪፖርት ነው እንጂ ገለልተኛ ሆኖ በገለልተኝነት የታየ አይደለም። አሁን የተደረገውን ሁሉ ህጋዊ ለማድረግና በመንግስት በታጣቂዎች የተወሰዱት እነዛን ጉዳቶች በሙሉ ለመሸፋፈን በመንግስት በኩል እንደ ማስረጃ የቀረበ በሰብአዊ መብት ኮሚሽን አጣሪነት ይህ ህጋዊ ለማድረግና ሽፋን ለመስጠት የተደረገ እንጂ በምንም አይነት ገለልተኛ የሆነ አካል እንዲያታራ ነው እኛ የምንፈልገው። ይሄንን ጉዳይ ለምሳሌ ዶክተር አዲሱ የምርጫ ኮሚሽን ምክትል ሊቀመንበር ነበር። ከዛ ምርጫውን ሲያጠናቅቅ እንደገና ደግሞ ወደዚህ ወደ ሰብአዊ መብት ኮሚሽነር ሆኖ ነው የመጡት እና የህይዋት አባል ናቸው። የመንግስት አካል ናቸው። የመንግስት አካል ሆኖ በአንድ በኩል መንግስት የሚጠየቅበትን ራሱ መንግስት አጣሪና መርማሪ ራሱ ፍርድ ቤት አቅራቢ፣ ራሱ ሁሉንም ፈጻሚ በሆነበት ሀገር ይከለ ጥፋተኛ ነው ብሎ ለመደምደም ። እኔ የሞራል ጉድለት ማለው ነው ነው የሚለው የሰማያዊ ፓርቲም በዚህ የኮሚሽኑ ሪፖርት ላይ ተጠቅሷል ፓርቲው በባህር ዳር የሰልፍ ጥሪ ካደረገ በኋላ የጠራቸው ሰዎች ስረዛውን ሊሰሙ በማይችሉበት ሁኔታ ማምሻውን ሰልፉን ሰርዞታል በእለቱ ለተፈጠረው አመፅና ለደረሰው ጉዳትም አባባሽ መሆኑን ሪፖርቱ ይዘረዝራል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለነገሩ ከዚህ በፊትም በቂሊንጦ ቃጠሎ ገና ፍርድ ቤት ጉዳዩን ሳይጨርስ ኮሚሽኑ ተከሳሾችን ተጠያቂ የሚያደርግ ሪፖርት አውጥተዋል ብለው ይጀምራሉ። በዛሬውም ሪፖርት ላይ ምንም አይነት ማስረጃ ሳያቀር፣ ምንም አይነት ያንን የሚያሳይ ነገር ሳያቀር ዝም ብሎ ፓርቲውን ተጠያቂ አድርጓል። ይሄ እንግዲህ ለማን እንደሚሰራ ገለልተኝነቱንም ከዚህ በፊትም ያው በህዝቡ ዘንድ ያለው ገለልተኝነት ጥያቄ አለ እሱን የሚያረጋግጥ ነው። የሰብአዊ መብት ኮሚሽኑ ከዚህ በፊት የገለልተኝነት ጥያቄ ይቀርብበት ነበር። ገለልተኛ አይደለም፣ ለአንድ አካል ያደላ ነው። ህዝብ ወግኖ አይደለም የሚቀርበው። አፕሌትድ ናቸው ለፓርቲው ተጠሪዎቹም፣ ኮሚሽኑ ተጠሪዎች። ስለዚህ ያንን የሚያሳይ ነው ሪፖርቱ። የኮሚሽኑን ኃላፊዎች አፊሌሽን የሚያሳይ ነው። ከዚህ በፊት እኮ በፕሬዚዳንቱም በጠቅላይ ሚኒስትሩም ጥፋቱ የመንግስት እንደሆነ የመንግስት ኃላፊዎች እንደሆነ የካቢኔ ኮሽን ሁሉ እኮ ተደርጓል። ጥፋቱ የመንግስት ተብሎ ማለት ነው። ይህንን የመንግስት ጥፋት ይህንን የገዢ ፓርቲ ጥፋት መልሶ እንደገና ወደ ህዝብና ወደ ፓርቲዎች ማድረግ ትክክል አይደለም። አጥብቻ ትክክል አይደለም። መታደስ አለብኝ በጥልቀት ካለ ራሱ ነው ስህተቱን መውሰድ ያለበት። ምን አይነት ሁለት ምላስ መሆን ነው ይሄ? የአሰራር ድክመትም ሆነ በየትኛውም ቃል ይግለጸው ድክመት አለብኝ ጥፋት አለብኝ ካለ ሙሉን ነው መውሰድ ያለበት፣ መንግስት ብዬ ነው ማ ስለዚህ ትክክል አይደለም። በህዝቡም ላይ በፓርቲዎችም ላይ የሚያደርገው ጥፋትን ወደ ሌላው የማላፈት ነገር ትክክል አይደለም። ምናዋግዘው ነው የኦሮሚያ ሚዲያ ኔትወርክ በአመፅ ጠሪነትና በአባባሽነት ተጠቅሷል። የሚዲያ ኔትወርኩ ስራ አስኪያጅ አቶ ጀዋር መሐመድ ኦኤምኤን እንደ ማንኛውም ሚዲያ የነበሩ ጥሪዎችን ሲያስተላልፍ በሀገሪቱ ውስጥ ሲካሄዱ የነበሩ ግድያና ድብደባዎችን ሲዘግብ በፎቶና በቪዲዮ የተደገፉ መረጃዎችን ለህዝብ ሲያቀርብ ነበር። ይህ ደግሞ ወንጀል አይደለም ይላል ኦኤምኤን። እንደሚታወቀው የኦሮሞን ህዝብ ፍላጎት ጥቅምና መርት እንዲሁም ባህላዊ ጉዳዮች ላይ ሪፖርት ለማድረግ የተመሰረተ ተቋም ነው። ልክ እንደ ማንኛውም ሚዲያ ባለፈው አመታት በ እና በኦሮሚያ ውስጥ ሲካሄዱ የነበሩ ፖለቲካዊ ክስተቶችን ሲዘግብ ነበረ። በተለይ በኦሮሚያ ውስጥ የነበረውን የህዝብ ትግል ሪፖርት ያደረገው ነበረ። መንግስት ሲወስዳቸው የነበሩ እርምጃዎች፣ እንዲሁም ደግሞ ከተሰላፊዎች ሲደረጉ የነበሩ እርምጃዎችን ተጨባጭ በሆነ መልኩ ሲዘግብ ነበረ። በዚህ ደግሞ የምንኮራበት እንጂ የምናፍርበት አይደለም። ወይምን አመጽ ማነሳሳት አላማም የለውም የመቀቀስ አላማም የለውም። አመፅ ከተነሳ ግን ያንን አመፅ የመዘገብ ጉዳት ከደረሰ ያንን ጉዳት የመዘገብ ኃላፊነት አለበት ይሄንን በሚገባ ስናደርገው የነበረ ነው አሁን ስርዓቱ የሚያቀርበው ክስ ከዛሬ ወር በፊት ከተደረገው ክስ የተለየ ምንም ነገር የለም ኦኤምን እና ሌሎች ሚዲያዎችን ለማሸማቀቅ ለማስፈራራት የሚያደርጉት ክስ እንጂ ነጻና ገለልተኛ ሚዲያ ማድረግ ያለበትን ነገር በድፍረት በቆራጠኝነትና ፕሮፌሽናል በሆነ መልኩ ሰርተነዋል። በአማራ ክልል ለተከሰተው አመፅ የወልቃይት የማንነት ጥያቄ አልተመለሰም የሚሉ ጥያቄዎች፣ የትግራይ የበላይነት አለ የሚሉ ቅሬታዎች፣ የዳሽን ተራራ በመማሪያ መጽሐፍ ውስጥ በትግራይ ክልል ስር እንዲካተት መደረጉ፣ የጠገዴ ወሰን ድንበር ምላሽ ያገኘና የአማራ መሬት ለሱዳን ተሰጥቷል የሚሉ ጥያቄዎች መሆናቸውን ኮሚሽኑ ይዘረዝራል። ሐምሌ አራት ቀን ሁለት ሺ ስምንት ዓመተ ምህረት በሽብር የተጠረጠሩ ግለሰቦችን ለመያዝ በተሞከረበት ጊዜ የወልቃይት የማንነት ጥያቄ ለማዳፈን ነው በሚል ኢሳትን በመሳሰሉ የሽብር መጠቀሚያ ሚዲያዎች መልእክቶች ተላልፈዋል ይላል ሪፖርቱ። የኢትዮጵያ ሳተላይት ቴሌቪዥን ዳይሬክተር አቶ አበበ ገላው በዚህ ላይ አጠር ያለ ማብራሪያ ሰጥተዋል። እንግዲህ ይሄ ሪፖርት ከጠቀሳቸው ጉዳዮች አንዱ ኢሳትን በተመለከተ በሀገሪቱ የነበሩትን ችግሮች፣ እርግጥ ችግሩን ጠቅሷል። አንዱ የተጠቀሰው ችግር መልካም አስተዳደር ችግር ነው። እንግዲህ ዋነኛ ችግር ከሆነ ኢሳት በአባባሽነት ከጠቀሱ መካከል ነው። እንግዲህ ይሄ ሊሆን የሚችል ነገር አይደለም። ኢሳት ያለውን እውነታ አጉልቶ ያወጣል። ይሄ እንግዲህ ዋና ስራውና ዋናው ተልእኮ ነው። ከዚህ ተልእኮ በመነሳት በኢትዮጵያ ውስጥ የሚካሄዱ የሰብአዊ መብት ረገጣዎችን፣ በህዝብ ላይ የሚደርሱ ሰቆቃዎችን፣ የህዝብ ችግሮችን በተለያየ ጊዜያት አጉልቶ እንደሚያወጣ ይታወቃል እና ይሄን ስራ መስራቱ ሊያስመሰግነው ነው የሚገባው እንጂ እንደ አባባሽ ወይም ደግሞ እንደ አሸባሪ ሊታይ የሚገባው ነገር እንዳልሆነ ግልጽ ይመስለኛል። አራቱም ያነጋግርኳቸው የድርጅቱ መሪዎችና የሚዲያ ተቋማቱ ኃላፊዎች በዋናነት የኮሚሽኑን ገለልተኛነት ጥያቄ ውስጥ ይከታሉ። በኢትዮጵያ ለተፈጠረው ህዝባዊ ተቃውሞ የተወሰደውን እርምጃና የሞተውን ሰው ቁጥር የቆሰለውን፣ የታሰረውንና የተፈጸመውን የሰብአዊ መብት ጥሰት ለማወቅ የሚያስፈልገው ገለልተኛ የሆነ አጣሪ አካል ነው ይላሉ። ለገለልተኛ የመርማሪ ቡድን በር ዘግቶ ገለልተኛ ባልሆነ አካል በተደረገ ምርመራ የሚመጣ ሪፖርት ተቀባይነት ሊኖረው አይችልም ብለዋል።